ጋቢና ቢኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቢኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አድራጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በዛሬ የጋቢና ጉዞ የምናቀርባቸውን ዘገባዎች እናስተዋውቃችሁ። የኢትዮጵያ ኦሊምፒክ ቡድን ወደ ሀገሩ ውድድሩን ጨርሶ ጉዞ ሲያደርግ በፍጻሜው የማራቶን ውድድር የብር ሜዳሊያ ያሸነፈውና እጆቹን አጣምሮ በኦሮሚያ የሚፈጸሙ ግድያዎችና የመናገር ነፃነት መጥፋትን በምልክት ያወገዘው አትሌት ፈይሳ ሌሊሳ በሪዮ ከተማ ቀርቷል። ብዙ ሰው እየሞተ ነው። ብዙ ሰው ነው እየጨመረ መንግስትም እርምጃ እየወሰደ ነው። ይቀጥላል ወደ የኢትዮጵያ መንግስት በበኩሉ አትሌት ፈይሳ ሌሊሳ እንደ ሌሎቹ የኢትዮጵያ አትሌቶች ሜዳሊያ ያመጣ ብሔራዊ ጀግና ነው ብሏል። በዛሬ ጋቢና አትሌት ፈይሳና የኢትዮጵያ መንግስት ምላሽን ይዘናል። በተያያዘ ዜና አትሌቱን ለማገዝ በኢንተርኔት ገንዘብ መሰብሰብ ተጀምሯል። አንድ ሰዓት ጊዜ ውስጥ አስር ሺ ሞላ። ከዚያ በኋላ ከፍ አደረግነው ወደ አምስት ሺ እሱም ሁለት ሶስት ሰዓት ባልሞላ ጊዜ ውስጥ ተሟላ። ከዚያ ወደ አርባ ሺ ያደረግነው አርባ ሺውም አልቆየም። አንድ ቀን ባልሞላ ጊዜ ውስጥ ተሟላ። አርባ ሶስት ሺ ገደማ ደርሶ ነበረ ከአንድ ሰላሳ ደቂቃ በፊት ሳየው። በኢትዮጵያ የተካሄዱ የተቃውሞ ሰልፎችን ተከትሎ በመንግስት በመወሰድ ላይ ያሉ እርምጃዎች እንዳሳሰባቸው የዩናይትድ ስቴትስ መንግስት ባለስልጣናት አስታወቁ። የኢትዮጵያ መንግስትም በዚህ ዙሪያ ምላሽ ሰጥቷል። በዛሬ ጋቢና ተካተዋል። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም ሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። በትላንትና እለት እሁድ በሪዮ ኦሎምፒክ በተካሄደው ማራቶን ለኢትዮጵያ የብር ሜዳሊያ ያስገኘው ሯጭ ፈይሳ ለሊሳ ወደ አገሩ ኢትዮጵያ ቢመለስ እስራት ሊገጥመው እንደሚችል ገለጸ። ፈይሳ ይህን ስጋቱን የገለጸው ትላንት የውድድሩን ማጠናቀቂያ መስመር ሲያቋርጥ ከኢትዮጵያ ተቃዋሚዎች ወይም አንድነት ጋር መሆኑን ለመግለጽ እጆቹን አጣምሮ በመግባቱ እንደሆነ ታውቋል። ከውድድሩ በኋላ ለጋዜጠኞች በሰጠው ቃል ወደ አገሬ ብመለስ ልገደል ባልገደል እንኳን ልታሰር ችላለው ስለዚህ አሁን ባልወስን ምናልባት ወደ ሌላ አገር ለመሄድ እሞክር ይሆናል ብሏል። በእንዲህ አይነቱ አጋጣሚ በፖለቲካ ጉዳይ አገሩን ጥሎ ለመሰደድ የወሰነ ኢትዮጵያዊ አትሌት ፈይሳ ብቻ አይደለም። በመንግስት የለሽ ስደተኛነት የሚታወቀው የማራቶን ሯጭ ዮናስ ክፍሌ አንዱ ሲሆን በወቅቱ በሰጠው ቃል ወደ ኢትዮጵያ ብመለስ ህይወቴ አደጋ ላይ ይወድቃል ማለቱ ተገልጿል። እንደ አውሮፓውያን አቆጣጠር በ2014 የዓለም ወጣቶች ሻምፒዮና ወደ ዩጂን ኦሪገን የተጓዙ አራት ኢትዮጵያውያን አትሌቶችም ጥገኝነት መጠየቃቸው አይዘነጋም። የቱርክ የውጭ ጉዳይ ሚኒስቴር መልቨት ዛሬ ሰኞ በተናገሩት ቃል ሶሪያን የሚያዋስነው የአገሪቱ ድንበር ራሱን እስላማዊ መንግሥት ብሎ ከሚጠራው ቡድን መጽዳት አለበት ማለታቸው ተሰማ። ይህ የጠቅላይ ሚኒስትሩ አስተያየት የተሰማው አጥፍቶ ጠፊዎች ባለፈው ሳምንት ማብቂያ ላይ ጥቃት ካካሄዱ በኋላ ነው። ይህ በእንዲህ እንዳለ ቱርክ ባለፈው ቅዳሜ በአንድ የኩርዶች ሰርግ ላይ በደረሰ የአጥፍቶ ጠፊ ጥቃት የሞቱት የሃምሳ 1 ሰዎች የቀብር ስነስርዓት ዛሬ ተጀምሯል። የቱርክ ፕሬዚዳንት ሬስፒ ታያ ኤርጋዶን በዚህ አይነቱ ጥቃት እስላማዊ መንግስት ነኝ ባዩ ቡድን እጁ ሳይኖርበት እንደማይቀር ተናግረዋል። ባለስልጣናቱ እንደገለጹት የበርካታዎቹ አስክሬን ስለተበታተነ በአሁኑ ወቅት ሙሉ በሙሉ ማግኘት አስቸጋሪ ሆኗል። ያሳዝናል። ይህ ከሃይማኖት ጋር ተያይዞ የተፈጸመ በመሆኑ በጣም የሚያማል። እናም ይህን መሰል ሀዘን የምናሰማው ብዙዎቹ ሰለባዎች ንጹሐን መሆናቸው ነው ብለዋል፣ የቱርክ ፕሬዚዳንት። ከሞቱት ሌላ ወደ ሰባ ያህሉ በጽኑ እንደቆሰሉም ተገልጿል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና እኔም መስታወት አድርገው አብረን ካድማስ እንሻገር እንላችኋለን። ጋቢና ቪኦኤ ለትስ ክሮስ ቦንደሪስ ቱጌዘር። የ26 ዓመቱ ፈይሳ ሌሊሳ በትናንትናው በሪዮ ኦሎምፒክ የወንዶች የማራቶን ውድድር የብር ሜዳሊያ ያሸነፈበትን ሩጫ አጠናቆ ሲገባ በኦሮሞ ተቃውሞ ጊዜ የተጀመረውና በአሁኑ ሰዓት በኢትዮጵያ የተቃውሞ ምልክት የሆነውን እጅ ማጣመር እያሳየ መግባቱ ይታወሳል። ይህንን በማድረጉም ወደ ኢትዮጵያ ቢመለስ የግድያ የእስራትና ፓስፖርት መቀማት ስጋት ስላለበት ወደ ሀገሩ እንደማይመለስ አስታውቋል። የኢትዮጵያ መንግስት በበኩሉ አትሌት ፈይሳ ሌሊሳ እንደ ሌሎቹ የኢትዮጵያ አትሌቶች ሜዳሊያ ያመጣ ጥቅስ ብሔራዊ ጀግና ነው፣ ሀሳቡን በነፃነት መግለጽ ይችላል፣ ወደ ሀገሩ ቢመለስ ምንም አይነት ጉዳት አይደርስበትም ብሏል። በሌላ በኩል በውጭ ሀገር የሚኖሩ ኢትዮጵያውያን አትሌቱን የህግ ድጋፍ ለመስጠት በሰዓታት ውስጥ ወደ 43,000 ዶላርስ ወይም ወደ 1 ሚሊዮን የኢትዮጵያ ብር አሰባስበዋል። ጽዮን ግርማ ዝርዝሩን ይዛለች። ከኢትዮጵያ የኦሎምፒክ ቡድን ጋር ወደ አውሮፓ በጎልደን ሊግ ለመወዳደር ካመሩት ሯጮች መካከል የኦሎምፒክ ማራቶን የብር ሜዳሊያ አሸናፊው ፈይሳ ሌሊሳ ውድድሩን አሸንፎ ወደ ኢትዮጵያ አልተመለሰም። በአሁኑ ወቅት እዛው ውድድሩን ባካሄደበት አገር አንድ ቤት ውስጥ ተቀምጦ ስለ ቀጣይ ሁኔታው በመመካከር ላይ እንደሚገኝ ነግሮናል። አትሌት ፈይሳ ሌሊሳ 26 ዓመቱ ነው። ዓለም አቀፍ ውድድሮችን ማድረግ ከጀመረ 10 ዓመት እንዳስቆጠረ ገልጾልናል። በዚህ የውድድር ዘመኑም የተሸነፈበትም ያሸነፈበትም ጊዜ እንደነበረ ያስታውሳል። ከ10 ጊዜ በላይ የማራቶን ውድድር ላይ ተሳትፏል። በትላንትና ውለት የ2016 የኦሎምፒክ መ መዝጊያ ላይ የሪዮ ኦሎምፒክ መዝጊያ ላይ የተደረገው የወንዶች ማራቶን ውድድር በሁለተኛነት ሲያጠናቅቅ ሁለት እጆቹን ወደ ላይ በማጣመር የተቃውሞ ምልክት አሳይቷል። ይህ ምልክት ምን ማለት ነው ስል ጠይቄው ነበር። ያ ምልክት አሁን በዚህ ሰዓት በኢትዮጵያ መንግስት ነ የተደረገው ግድያ፣ እሱም በመቃወም ብዙ የሀገራችን ሕዝቦች ተቃውሟቸው በዛ ምልክት ነው ሲገጽ ነበር። እኔም ከነሱ ላይ ከሱ ተነስቼ ነው ለነሱ ልዩ አስመጠት የነሱን ተቃውሞ ለማሳየት ነው። ደ ደረ ሌሊሳ በአማርኛ እንደ ልብ ሀሳቡን መግለጽ እንደሚያስቸግረው በመጠቆም ለአፋን ኦሮሞ ዝግጅት ክፍላችንም ቃለ ምልልስ ሰጥቷል። ሌሊሳ ይህን ምልክት ያሳየው በሀገር ውስጥ እንቅስቃሴ እያደረጉ ላሉ አጋርነት ለማሳየት እና የተቃውሞ እንቅስቃሴውን ለዓለም አቀፍ ማህበረሰብ ለማሳወቅ እንደሆነ ተናግሯል። በዜጎች ላይ እየደረሰ ያለው ግድያና እስራት ነገ በኔም ላይ ይደርሳል የሚል ስጋት እንዳለውም ገልጾልናል። በጣም ገብቶ ገብቶ ከመጣ መጨረሻ ላይ ላይ ማውጣቱ አይቀርም። እኔም ብዙ ጊዜ እያሰብኩ ነገር ነው። እኛ ያው እራሴ ጥሩ ነገር አለኝ፣ ጥሩ መኪና አለኝ፣ ጥሩ ቤት ውጭ ነው የሚኖረው አሁን ሌላ ደግሞ ከቤቱ ተባርሮ ከመሬት ተፈናቅሎ ውጭ አድሮ ዝናብ ንገም እዝብ አለ። እዛ ላይ ደግሞ እኔ ብቻዬን ጥሩ ኮንፈርት ስንቱን የሚኖር ኖሮ አለበት ስለ እኛ ስለዚህ ምንም ከነጻነት ውጭ አትም ምንም ሰው ይህል ነገር የለም። በዛ ነው የወትን ሀገር ውስጥ ነው የተፈጠረው። አንቺ ብዬሽ እያያችሁ ነው እየሰማችሁ ነው። በዚሁ ሰዓት ብዙ ሰው እየሞተ ነው። ብዙ ሰው እየተቆሰለ ነው። ብዙ ሰው እየታፈረ ነው። የሀገር ውስጥ ያለው ነገር እየበዛ ነው የሚሄደው እየከፋ ነው በሁለቱም በኩል መንግስትም በህዝቡም በኩል ህዝቡ እየጨመረ ያመጣ ሌሊሳ አክሎ እንደገለጸው በሀገር ውስጥ ከ1997 ዓ ም ጀምሮ ተማሪ ከነበረበት ጊዜ ወቅት ሰዎች ሲገደሉ ሲታሰሩ መመልከቱን ገልጾ በአጠቃላይ ኢትዮጵያ ውስጥ ባለው ሁኔታ ውስጡ ታፍኖ የነበረው ነገር ፈንድቶ መውጣቱን ገልጿል። ይህን በማድረጉም ምንም ነገር ቢያጣም ከዚህ በኋላ ችግር ቢደርስበትም ግድ እንደሌለው ገልጾ በጉዳዩ ላይ ከዓለም አቀፉ የኦሎምፒክ ኮሚቴና ከሌሎች ሰዎች ጋር እየተነጋገረ መሆኑን አስታውቋል። የኢትዮጵያ መንግስት የኮሚኒኬሽን ጉዳዮች ጽህፈት ቤት አላፊ አቶ መሐመድ ሰይድ በዛሬው ዕለት ለአሜሪካ ድምጽ በሰጡት መግለጫ የፈልይሳ ሌሊሳ እንደ ሌሎች የኢትዮጵያ አትሌቶች ሜዳሊያ ያመጣ ብሔራዊ ጀግና ነው፣ ሀሳቡን በነጻነት መግለጽ ይቻላል፣ ወደ ሀገሩ ቢመለስም ምንም ጉዳት አይደርስበትም ብለውናል። ይህንን በማስመልከት ሌሊሳ አስተያየት እንዳለው ጠይቄው ነበር። ይሄ እንደዚህ ነገር እኔ ብዬ ነው ተስናም የሚሄደው ዜ የሚገበረፍ አይመስለኝም። በሌላ በኩል በውጭ የሚኖሩ ኢትዮጵያውያን ለሌሊሳ የህግ ድጋፍ ለመስጠት በሰዓታት ውስጥ ወደ አርባ ሶስት ሺ ዶላር ወይም ደግሞ በኢትዮጵያ ወደ አንድ ሚሊዮን ብር ማሰባሰባቸውን ገልጸውልናል። ይህንን ሲያሰባስቡ ከቆዩት መካከል ካሊፎርኒያ የሚገኙት ሳይንቲስት ዶክተር ሰለሞን አንዱ ናቸው። ስለዚሁ ጠይቄያቸው ነበር። በአንድ ሰዓት ጊዜ አንድ ሰዓት ሳይሞላ አስር ሺህ ተሰበሰበ እና ዊን ቱ ስሪ አውርስ፣ በአማርኛ በአማርኛ ሁለት በአንድ ሰዓት ጊዜ ውስጥ አስር ሺህ ሞላ እና ከዚያ በኋላ ከፍ አደረግነው ወደ አምስት ሺህ እሱም ሁለት ሶስት ሰዓት ባልሞላ ጊዜ ውስጥ ተሟላ። ከዚያ ወደ አርባ ሺህ ያደረግነው አርባ ሺውም አልቆየም አስራ ሰዓት አንድ ቀን ባልሞላ ጊዜ ውስጥ ተሟላ። አሁን ወደ አስር ሺህ ከፍ አድርግነዋል፣ ከየቦታው ይህም በቂ አይደለም፣ ይቀጥል የሚል መልእክት እያገኘን ነው። እና አሁን ስንት ነው በጠቅላላው? አሁን በጠቅላላ እንዳየሁት ሀ ወደ አርባ ሶስት ሺህ ገደማ ደርሶ ነበረ ከአንድ ሰላሳ ደቂቃ በፊት ሳየው። እናመሰግናለን ጽዮን። ይህም በተመለከተ እንግዲህ በርካታ ሰዎች በማህበረሰብ የመገናኛ ብዙሃን ሲነጋገሩበት የቆየ ነው። አትሌት ፈይሳ ሌሊሳም ወደ ፍጻሜው በገባ ጊዜ ኢትዮጵያውያን በተለይ ዋናውን ምን ማለት እንደሆነ በማብራራት ሲሰሩ ቆይተዋል። ማህበረሰብ የመገናኛ ብዙሀን ላይ የኢትዮጵያ መንግስት የሰጠውን መግለጫም አካተሻል። በዘገባው የኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳ ትናንት በትዊተር ገጻቸው የኢትዮጵያን ቡድን እንኳን ደስ ያላችሁ ብለዋል። ከዛ በኋላ ድል ላስመዘገቡ ከአልማዝ አያና እስከ ሌሊሳ ፈይሳ ሌሊሳ ጀግኖች ናቸው፣ አኩርተውናል፣ የሚል መግለጫ ነው ያወጡት። ግን በአጠቃላይ አትሌቱ አልተመለሰም። የት እንዳለ ገልጾልሻል። አትሌቱ ምንድን ያለኝ አሁን በአንድ ሰው ኢትዮጵያዊ በሆኑ ጓደኞቼም ወይም ሰው ቤት ውስጥ ነኝ ያለሁትኝ እንግዲህ በሁለት ቀናት ውስጥ ወዴት እንደምሆን እወስናለሁ ነው ያለው። በነገራችን ላይ እንግዲህ ሌሊሳን እንደጠቀስኩት በአማርኛም በኦሮምኛም ነው ያነጋገረን። ትንሽ የቋንቋ እጥረት እንዳለበት ገልጾ ማለት ነው። በመሀል ያልጠቀስኩት በሪፖርቱ ላይ በኦሮምኛ ቋንቋ ላይ ከተናገረው ስነሳና ስገባ ነው ምልክቱን ያሳየሁት። ምክንያቱም በአትሌቲክስ በኦሎምፒክ ኮሚቴ ምናልባት ሜዳሊያውን በምቀበልበት ሰዓት ያንን ምልክት ባሳይ ነበር ችግር ሊመጣ የሚችለው እሱንም ጠንቅቄ ስለማውቅ አስቀድሜ ስለተዘጋጀው ስነሳና ስገባ መጀመሪያ አነሳሴ ላይ ካሜራ ስላላገኘኝ ነው እንጂ ስነሳና ስጨርስ ነው ምልክቱን ያሳየሁት ብሏል። ከዚህ በኋላ ያለውን ደግሞ ከህግ ባለሙያ ጋር ተመካከሬ የማረገውን የምወስነውን ወስናለሁ ብሏል። ዶክተር ሰለሞን ደግሞ እንዳሉት አሁን በቅርቡ እዛው ባለበት የህግ ባለሙያ ልከን አንድ ውሳኔ እንዲሰጥ እናደርጋለን እናደርጋለን። ይህንን ያነሳሳን እና ያደረግነው እሱን ከዚህ ቀደም ማናቀውም አይተንም ማናቀም ስሙንም ማናቀውም እና ግን በሰጠው መግለጫ ላይ መጀመሪያ ወደ ናይሮቢ ይሄዳለሁ ብሎ ነበር የመጀመሪያ ኢንተርቪው ላይና እሱን ካየም በኋላ ወደዛ ቢሄድ የበለጠ ችግር ሊደርስበት ስለሚችል ያንን እርዳታ ለማድረግ አስር ሺህ ዶላር ነበር መጀመሪያ ግባችን። ነገር ግን ያንን ማስታወቂያ ካወጣም በኋላ ጎፈንድሚ የሚባል ኦንላይን ላይ ነው ካወጣም በኋላ በሰአታት ውስጥ ከአስር ሺህ ወደ አርባ ሶስት ሺህ ገብቷል። የህግ ባለሙያ ልከንለት ጉዳዩ በህግ ባለሙያ የህግ ባለሙያ እንግዲህ የሚልኩት ለኢሚግሬሽን ነው ወይስ ደግሞ እንደሚታወቀው ዓለም አቀፍ የኦሊምፒክ ኮሚቲም ይህንን ሁኔታ እያጣራሁኝ ነው ብሏል። የፖለቲካ ሀሳብን በመግለጽ አስመልክቶ በተወሰነ ደረጃ የዓለም አቀፍ የኦሎምፒክ ኮሚቴ ህጎች ስላሉ ነው። ለሁለቱም ነው ድጋፉ የሚሆን አው ለሁሉም ነው ብለዋል። ማንኛውም ካሁን በኋላ ፈይሳ ሌሊሳን በሚመለከት ማንኛውንም ጉዳይ ህጋዊ በሆነ ሁኔታ ተከታትሎ ከዛም መቆየት ካለበት ከሀገርም ለማውጣት ወደ አሜሪካንም ለማውጣት ብለውኛል። ሙሉ ቃለ ምልልስ ላይ ዶክተር ሰለሞንና ለሁሉም ነው ይሄን ያደረግ ነው። ገንዘቡ ደግሞ በአሁኑ ሰዓት አርባ ሶስት ሺህ ዶላር ደርሷል። አሁንም እየቀጠለ ነው ብለዋል። በጣም እናመሰግናለን ጽዮን። ሙሉ ዘገባ ከምሽቱ ሶስት ሰዓት በምናቀርበው ዝግጅታችን እንደዚሁም በድረገጽ ቪኦኤ ኒውስ ዶትኮም ስላሽ አማሃሪክ ላይ በፌስቡክም አት ቪዮ አማሃሪክ ላይ ማግኘት ትችላላችሁ። አመሰግናለሁ ነው ካሰናበት ከኝ። አዎ እናመሰግናለን ጽዮን በዛሬው ዕለት ለአሜሪካ ድምጽ ሬዲዮ የኢትዮጵያ መንግስት ቃል አቀባይ አቶ መሐመድ ሰይድ ሰጥተዋል አትሌት ፈይሳ ሌሊሳ እንደ ሌሎቹ ኢትዮጵያውያን አትሌቶች ሜዳሊያ ያመጣ ብሔራዊ ጀግና ነው ሀሳቡን በነጻነት መግለጽ ይችላል ወደ ሀገሩ ቢመለስ ምንም አይነት ጉዳት አይደርስበትም ብለዋል የድምፅ ዘገባው ከአዲስ አበባ እንደደረሰ እናቀርባለን እየተወሰዱ ያሉ የኃይል እርምጃዎች እና ሌሎቹም ለኢትዮጵያ ወቅታዊ ሁኔታ መፍትሄ ሊሆኑ እንደማይችሉ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ረዳት ሚኒስትር ቶም ማሊኖውስኪ አስታወቁ። ረዳት ሚኒስትሩ እንዳሉት የጸጥታ ኃይሎች ከመጠን ያለፈ ኃይል መጠቀም፣ በርካታ ሰዎችን መግደል እና ማቁሰል እንዲሁም በሺዎች የሚቆጠሩትን ማሰር ቀጥለዋል። የኢትዮጵያ መንግስት ሰላማዊ ሰልፈኞቹ ሰላማዊ አልነበሩም ብሏል። እስክንድር ፍሬው ተከታዩን ዘገባ ልኳል። ጥቂቶቹ ሰልፎች ለብጥብጥ መሳሪያነት ጥቅም ላይ ውለው ይሆናል ያሉት በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የዲሞክራሲ የሰብአዊ መብትና የስራ ጉዳይ ረዳት ሚኒስትር ቶም ማሊኖውስኪ፣ አብዛኛዎቹ የሰልፉ ተሳታፊዎች ግን በኢትዮጵያ ህገ መንግስት የሰፈረውን ሀሳብን የመግለጽ መብት እየተጠቀሙ እንደነበር እናምናለን ብለዋል። ኢትዮጵያ የውጭ ስጋቶች እንዳሉባት እንደሚረዱም ጠቅሰዋል። አልሸባብን መዋጋቷንም በምሳሌነት አስታውሰዋል። ከኢትዮጵያ ውጭ ያሉ ያሏቸውን በስም ያልጠቀሷቸውን ግለሰቦችና ቡድኖችም አንስተዋል። እርሳቸው እንዳሉት ሰብአዊ መብትን በማያከብሩ አገሮች ዘወትር የሚደገፉት እነዚህ ቡድኖች አንዳንዴ መንግስትን በኃይል የመጣል ጥሪ ያቀርባሉ። ዩናይትድ ስቴትስ እንደ ኢትዮጵያ ሁሉ ይሄንን መንግስትን በኃይል የመጣል ጥሪ እንደምታወግዝም ገልጸዋል። ይህም ሆኖ ግን ረዳት ሚኒስትሩ እንደጠቆሙት እየተካሄዱ ያሉትን ሰልፎች በሙሉ ከውጭ ጠላቶች ጋር ማያያዝ አይቻልም። በሺዎች የሚቆጠሩ ሰዎች በበርካታ ቦታዎችና በተለያዩ ክልሎች ሰልፍ ሲወጡ የውጭ ጠላቶች ስራ ነው በሚል ማጣጣል አይቻልም ነው ያሉት። የኢትዮጵያ ባለስልጣናት ተገቢ ብሶቶች ያሏቸውን የሰልፈኞች ጥያቄዎች ለመመለስ እየሰሩ መሆኑን ረዳት ሚኒስትሩ አመልክተዋል። እንዲህም ሆኖ አሜሪካዊው ረዳት ሚኒስትር እንዳሉት የጸጥታ ኃይሎች ከመጠን ያለፈ ኃይል መጠቀም፣ በርካታ ሰዎችን መግደልና ማቁሰል፣ እንደዚሁም በሺዎች የሚቆጠሩትን ማሰር ቀጥለዋል። ረዳት ሚኒስትሩ እንደሚያምኑት ኃይል መጠቀም አንዳንድ ሰልፎችን ለጊዜው ሊገታ ይችላል። ተመልሰው ሲወጡ ግን ለመደራደር ዝግጁ ያልሆኑ ያደርጋቸዋል። በሺዎች የሚቆጠሩ ኢትዮጵያውያን በሰልፎቹ ተሳትፈዋል በሚል ጥርጣሬ በስር ላይ እንደሚገኙ እናምናለን ሲሉም ይቀጥላሉ። ነገር ግን እርሳቸው እንዳሉት አብዛኛዎቹ ፍርድ ቤት አልቀረቡም፣ የሕግ አማካሪ አላገኙም፣ በይፋም ክስ አልተመሰረተባቸውም። አሜሪካዊው ረዳት ሚኒስትር ስለ ተቃዋሚ ፓርቲዎችና ሲቪክ ማህበራትም አንስተዋል። እርሳቸው እንዳሉት የተቃዋሚ መሪዎችን ማሰርና የሲቪክ ማህበራትን መገደብ ሰዎችን ለተቃውሞ ከመውጣት አያግድም። ይልቁን መሪ የሌላቸውን እንቅስቃሴዎች ይፈጥርና መንግስትንም ለሰላማዊ መፍትሔ አብሮ የሚያደራድር አካል ያሳጠዋል። ማሊኖውስኪ አክለውም የኢንተርኔት አገልግሎት የተዘጋባቸውን አጋጣሚዎች ጠቅሰዋል። በእርሳቸው አባባል የኢንተርኔት አገልግሎትን መዝጋት ተቃዋሚዎችን ዝም አያሰኝም፣ ይልቁን የውጭ ኢንቨስተሮችንና ቱሪስቶችን ያሸሻል። የበለጡ ነፃ ድምጾች በመንግሥት በፓርላማውና በማኅበረሰቡ ቢኖሩና የሲቪክ ማኅበራትም ህዝባዊ ብሶቶችን ቢያስተጋቡ የፖሊሲ ሀሳቦችንም ቢያቀርቡ ኢትዮጵያ የበለጠ ጠንካራ ትሆናለች ሲሉም አስረድተዋል። እናም የኢትዮጵያ ቀጣይ ታላቅ ብሔራዊ ተግባር ሁሉን የሚያሳትፍ የፖለቲካ ምህዳር የመፍጠር ጉዳይ እንደሆነ ጠቁመዋል። ያጠቃለሉትም ከሽብርና ከረሃብ ቀናት ተነስታ ኢትዮጵያ ምን ያህል ርቀት እንደተጓዘች ስናስብ ህዝቦቿ ይህንን ፈተና እንደሚወጡ እርግጠኞች ነን በማለት ነው። የኢትዮጵያ መንግስት በአሜሪካዊው ረዳት ሚኒስትር የተሰነዘሩትን ሀሳቦች በተመለከተ ምላሽ ሰጥቷል። በመጀመሪያ ደረጃ ሰልፎቹ በትክክልም ሰላማዊ ነበሩ ወይ ከሚለው ብንነሳ፣ በተደጋጋሚ እንደገለጽነው ሰልፎቹ ባለቤት የሌላቸው ሰልፎች ናቸው። በሰላማዊ ሰልፍ ሰበብ በሀገራችን ሰላም እንዳይኖር፣ መረጋጋት እንዳይኖር፣ ነውጥ እንዲፈጠር በማድረግ በተለይም ማህበራዊ ሚዲያን በመጠቀም አውሮፓና አሜሪካ ተቀምጠው የሚያንቀሳቅሱት እንዲሁም የሰልፍ መርሃ ግብር ጭምር የሚያወጡበት ማለት ነው። በዚህን ቀን በዚህ ቦታ እዚህ ከተማ ላይ ሰልፍ ይካሄዳል፣ ውጣ፣ ቀጥሎ እዚህ ከተማ ላይ ነው የሚካሄደው፣ እዚህ ቦታ ላይ ነው የሚካሄደው በሚል ባለቤት የሌላቸው ሰልፎች ጊዜያቸው በአግባቡ ቦታቸው የማይታወቅ ሁኔታዎችን ያላሟሉ ሰልፎች እና በሰላማዊ ሰልፍ ሰበብ ሁከት የሚከናወንበት ሁኔታ ነው የነበረው እና በዚህ ረገድ ስናይ ሰልፎቹ ሰላማዊ ናቸው ብሎ መውሰድ አይቻልም። የጦር መሳሪያ ጭምር ተይዞ የሚወጣባቸው ናቸው ቦምብ የሚወረወርባቸው ሰልፎች ናቸው። እንዲሁም መልእክቶቹንም ስናይ ህዝብን ከህዝብ የሚያጋጩ ነውጥን የሚቀሰቅሱ መልእክቶች ናቸው። በዚህ ውስጥ ደግሞ መሳተፍ ሰላማዊ የሚያሰኝ ነው ብዬ አላምንም፣ ትክክልም አይደለም። አንዱ እሱ ነው። ሁለተኛ እነዚህ ሰልፎች የአብዛኛውን ህብረተሰቡን አስተሳሰብ የሚወክሉ አይደሉም። ጥቂት የተለየ ዓላማ ያላቸው እቺ ሀገር አሁን ባለው እድገት እና ሰላም ቀጣይነት ሁኔታ ውስጥ እንዳትሆን የሚፈልጉ ኃይሎች የሚያራምዱት ነው። ህብረተሰቡ በቅንነት የሚያነሳቸው ችግሮችን ጠልፈው ለራሳቸው ዓላማ ለማዋል የህዝብን ስሜት ለማነሳሳት የሞከሩበት ሁኔታ ነው ያለው። እንግዲህ በዚህ ውስጥ አውቆም ሳያውቅም የተሳተፈ የሚታሰርበት ሁኔታ የለም። በተጨባጭ ወንጀል ውስጥ የገባ አውዳሚ ተግባር ውስጥ የገባ በህግ የሚጠየቅበት ሁኔታ ነው ያለው። ኢትዮጵያ ውስጥ ከህግ ውጭ ማንም ሊታሰር አይችልም። ማንም አይታሰርምም። ይሄ ደግሞ ህገ መንግስታዊ ስርዓቱ በግልጽ የደነገገበት ሁኔታ ነው ያለው። በተጨባጭም ይህንኑ ነው የምናየው ነው ምለው። እዚህ ላይ ግን እርስዎ ያሉትን እርሳቸውም ጠቅሰውታል። ለምሳሌ መንግስትን በሀይል ለመጣል የሚፈልጉ ግለሰቦችና ቡድኖች እንዳሉ ያንን መንግስትን በኃይል መጣሉን የአሜሪካ መንግስትም እንደማይደግፈው ፕሬዚዳንት ኦባማ ኢትዮጵያ ላይ ውስጥ ባደረጉት ጉብኝት ከጠቅላይ ሚኒስትር ኃይለማርያም ደሳሌ ጋር በሰጡት መግለጫ ይህንኑ አቋም አንጸባርቀዋል። በኃይል መንግስትን ለመጣል የሚደረግን ሙከራ ወይም እንቅስቃሴ አንደግፍም ብለዋል። ነገር ግን በሺዎች የሚቆጠሩ ሰዎች በበርካታ ቦታዎች በተለያዩ ክልሎች ሰልፍ ሲወጡ እነዚህን ሁሉ የውጭ ኃይሎች ያቀነባበሩት ነው ተብሎ ማጣጣል አይቻልም ይላሉ። መንግስት ራሱ እንዳረጋገጠው ከህዝብም ጋር ተዋይቶ በቅድ መልክም በአቅጣጫ መልክም በግልጽ እንዳስቀመጠው እዚህም እዛም የሚነሱ ከመልካም አስተዳደር ጋር በተገናኘ እርካታ እንደሌለ በግልጽ ይታወቃል ህዝቡም ያነሳቸው ጥያቄዎች አሉ ከዚህ ጋር በተገናኘ ነገር ግን የህዝብን ሰላማዊ እንቅስቃሴ በመቀማት ወደ ራሳቸው አጀንዳ ደግሞ የወሰዱ ኃይሎች አሉ ይሄ ግልጽ ነው ስለዚህ ነውጡን ይፈልጉታል ራሱን ይሄንን ነውጥ ማን ነው የተቆጣጠረው ብለን ስናይ መንግስት ከራሱ ከህዝቡ ጋር በጋራ በመሆኑ ነው የተቆጣጠረው። ለዜጎቹ ኃላፊነት የሚሰማው መንግስት ነው ኢትዮጵያ ውስጥ ያለው በህግ የበላይነት የሚመራ መንግስት ነው ያለው። ስለዚህ ወደ ውስጤ ማየት አለብኝ ብሎ የሚያስብ መንግስት ነው ያለው። ከዚህ ጋር በተገናኘ አሁንም ልክ እንደዚህ ቀደሙ ማለት ነው መንግስት ከህዝቡ ጋር ቁጭ ብሎ በመነጋገር አሉ የሚላቸውን ችግሮች ህዝቡ ሰላማዊ በሆነ መልኩ አንስቶ ከመንግስት ጋር በጋራ ሆነው የሚፈቱበት ሁኔታ ነው ያለው። በቀጣይ አሁን ልክ እንደተጀመረው ከምሁራን ጋር ውይይቶች አሉ ከአርሶ አደሮች ጋር ውይይቶች አሉ። ከተማሪዎች ጋር ውይይት ይደረጋል። ከመምህራን ጋር ውይይት ይደረጋል። በዚች ሀገር ሰላም፣ ልማት ውስጥ ያገባኛል ከሚሉ አካላት ጋር በሙሉ ውይይት የሚደረግበት ሁኔታ ነው ያለው። ስለዚህ ለውይይት ሁልጊዜም መንግስት ክፍት ነው። በዚህ መልኩ እየተንቀሳቀሰ ያለበት ሁኔታ ነው የሚል ነው ያለኝ። እንግዲህ ወደ ሌላ ጥያቄ ልውሰድዎት፣ የመጨረሻ አድርገዋለሁ። አቶ መሀመድ ቅድም ነካክተውታል። ይህንንም እሳቸው ከጠቀሷቸው ነጥቦች መካከል የጸጥታ ኃይሎች ከመጠን ያለፈ ኃይል መጠቀማቸውን ቀጥለዋል የሚል ነው አንዱ በርካቶች የሞቱ እየቆሰሉ እየታሰሩ ይገኛሉ ብለዋል። መንግስትም የጸጥታ ኃይሎችም የሀገራችንን ቀጣይ ሰላም እና ልማት በትክክለኛው አቅጣጫ እንዲጓዝ ከፍተኛ ኃላፊነት አለባቸው። መንግስትና የጸጥታ ኃይሎች በዚህ መልኩ ኃላፊነታቸውን የማይወጡ ከሆነ በሀገራችን ነውጥ የሚራዘምበት ስርዓት አልበኝነት የሚሰፍንበት ሁኔታ ነው የሚኖረው። ይሄ ደግሞ ለማንም የሚጠቅም አይደለም። የሀገርን አንድነት የሚያናጋ፣ በህዝቦች መካከልም መጠራጠር የሚፈጥር፣ የመቻቻል ተፋቅሮ የመኖር ተከባብሮ የመኖር እሴታችንን የሚንድ፣ ብሎም የሀገራችንን ቀጣይ እድገት ጥያቄ ምልክት ውስጥ የሚከት ነው የሚሆነው። በሀገራችን ያለው ወቅታዊ ሰላም እንዲናጋ የሚፈልጉ የሚንቀሳቀሱ በርካታ ውጫዊም ውስጣዊም ሀይሎች አሉ፣ ግልጽ በሆነ መልኩ እና ድብቅ በሆነ መልኩ የሚንቀሳቀሱ እነዚህን ኃይሎች የመቆጣጠር የህዝብን ሰላም ደግሞ የማስጠበቅ ኃላፊነት መንግስት አለበት። በዚህ ረገድ የጸጥታ ኃይሉ በሚንቀሳቀስበት ወቅት ባለፈውም እንዳየነው ራሱን ጭምር መስዋዕት አድርጎ ራሱን አደጋ ላይ ጥሎ የህዝብን ሰላም ለማስከበር እየተንቀሳቀሰ ያለበት ሁኔታ ነው ያለው። ህግ ከሚፈቅድለት ውጭ የሚወስደው እርምጃ አይኖርም። ህግ ይገድበዋል። በህግ የበላይነት ስር የምንተዳደር በህዝብ የበላይነት ስር ሆነን ለህግ ተገዥ የሆነን ሀይሎችነን እዚህ ሀገር ውስጥ ያለ ነው ነውና፣ ከገደብ በላይ የሆነ እርምጃ የሚወስድበት ሁኔታ አይኖርም። በፍጹም አቶ መሐመድ ሰይድ፣ በመንግስት ኮሚኒኬሽን ጉዳዩ ጽህፈት ቤት የህዝብና ሚዲያ ግንኙነት ዳይሬክተር ጀነራል፣ በጣም ነው የማመሰግነው ስለ ጊዜዎት። እኔም አመሰግናለሁ። gabina voa kuke saurare yanzu haka tare da henok fente da mestawet aregaw

Yamu, damn, yam into ordained. Come out, Kamaskaram is <laughs> Kamaskaram. But a patroyam taskerin, Lick your son. I'm a gun at Hanah. Yamu did ኔ ነገር የማይሆንላት የማትጠግበት፣ የማትጠግበኝ ፍቅር አልፏት አውአለች። ልክ እንደኔ አምላካ ደራ የምትታይ የምታኮራ፣ ልክ የሰማይ መቀነት ሆና የምትታይ we okay. አድማጮች አስቀድመን ባቀረብነው በኢትዮጵያዊ አትሌት ፈይሳ ሌሊሳ ዙሪያ የኢትዮጵያ መንግስትን መልስ ደርሶናል እናቀርባለን። እስክንድር ፍሬው። በሪዮ ኦሎምፒክ የማራቶን ውድድር ሁለተኛ ሆኖ ያጠናቀቀው አትሌት ፈይሳ ሌሊሳ ለኢትዮጵያ የብር ሜዳሊያ አስገኝቷል። ካመጣው ውጤት ይልቅ ግን ያሳየው ምልክት፣ ያስተላለፈው መልእክት ትኩረት ስቧል። በውድድሩ ማጠናቀቂያ አካባቢ እጆቹን ወደ ላይ ያጣመረው አትሌት በኦሮሚያ ለሚካሄደው የተቃውሞ እንቅስቃሴ አጋርነቱን ገልጿል። እዚያው ሪዮ ውስጥ በሰጠው መግለጫም ለምን በውድድሩ ላይ ያንን እንዳደረገ አብራርቷል። በአገሬ ትልቅ ችግር አለ ያለው አትሌቱ መቃወም እጅግ አደገኛ እንደሆነ ገልጿል። የኢትዮጵያ መንግስት ሰዎችን እየገደለ ነው ሲልም ተናግሯል። ዘመዶቼ እስር ቤት ነው ያሉት በማለትም ስለ ዲሞክራሲያዊ መብት ከተናገሩም ይገደላሉ ሲል ነው ያስረዳው። እጆችን ወደ ላይ ያጣመርኩትም የኦሮሞን የተቃውሞ እንቅስቃሴ ለመደገፍ ነው ብለዋል። ይህንን ካደረገ በኋላ ወደ አገር ቤት ለመመለስ እንደሚሰጋም አብራርቷል። ገና አልወሰንኩም። ነገር ግን ከተመለስኩ ይገሉኛል ወይም ያስሩኛል ነው ያለው። አንዳንድ ተቃዋሚዎች የአትሌቱን ስጋት እንደሚጋሩ ገልጸዋል። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ ይህንን ያንጸባረቁት መንግስት እንግዲህ እዚህ ላይ ምን አይነት እርምጃ ይወስዳል፣ እንዴት እንደሚያደርግ እኔ ይህንን ልገልጸው አልችልም በአጠቃላይ ግን የልጁን ፍርሃት እንጋራለን። ስጋቱን ትጋራላለን። ስጋቱን እንጋራለን። ፕራክቲካሊ እኮ ያየነው ነው። እኛውን ለምሳሌ ኦፌኮ ስራ አስፈጻሚ ኮሚቴ ምክትል ሊቀመንበሩ አቶ በቀሌ ገርባ እና ሌሎች የስራ አስፈጻሚ ኮሚቴ አባላት በዚህ ሁኔታ ታስሮ ነው ያሉ። ያደረጉት ሌላ ነገር የለም። ጠመንጃ አንስቶ አልተዋጉም። ምንም የፈጸሙት ነገር የለም። አሸባሪዎች ናችሁ፣ ሽብር ነ ያካሄዳችሁ ተብሎ የታሰሩ ናቸው። ሰላማዊ ሰልፍ በምታደርግበት ጊዜ ዲሞክራቲክ መብትን ኤክሰርሳይዝ ለማድረግ ህዝብ በሚወጣበት ጊዜ በጠበንጃ ይህን ማድረግ ተገቢ እንዳልሆነ ብዙውን ጊዜ በመድረክም በሁሉም ቦታም መግለጫ እየተሰጠ ተው፣ ሰላማዊ በሆነ መንገድ ሰዎች ጥያቄ ሲጠይቁ መልሱ ጥይት ሳይሆን መልሱ ግድያ ሳይሆን መልሱ ቤት በመስበርና ሰዎችን በማስገደድ ሳይሆን ሰዎችን በማሰር ሳይሆን ሰዎችን አስሮ በመደበቅ ሳይሆን በፊት ለፊት አብራችሁ ተነጋግራችሁን የሰዎችን ችግር ፍቱ እያለ ነው። እኛም እና በዚህ ነው እኛ ሰላማዊው ነው እኛም የተደራረጀ ነው ሰላማዊ መንገድ በሆነ ሁኔታ ነው ሰዎቻችንም ሰላማዊ በሆነ ሁኔታ ሰላማዊ ጥያቄ ነው እየተጠየቀ ያለው እና ስለዚህ በየቦታው አሁን ቁጥራቸውን የማናቅ በየቦታው ታስሯል። የት እንደታስሩ የማናውቃቸው አሉ። መንግስት ግን ሀሳብን በነጻነት መግለጽ ህገ መንግስታዊ መብት መሆኑን ይናገራል። የመንግስት ኮሚኒኬሽን ጉዳዩ ጽህፈት ቤት የሚዲያና ህዝብ ግንኙነት ዳይሬክተር መሐመድ ሰይድ ይህንኑን ያስረዱት በሀገራችን ተጨባጭ ሁኔታ መረጃን የማግኘት መረጃን የማሰራጨት ብሎም ሀሳብን በነጻነት የማራመድ